በሀገሪቱ ያሉ ዘርፈ ብዙ ችግሮችን በተገቢው ጊዜ ለመፍታት ኢትዮጵያዊ አንድነትን ከምንጊዜውም በላይ አጠናክሮ መረባረብ እንደሚገባ በስምንተኛው የከተሞች ፎረም መክፈቻ ላይ የተገኙት የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ ያስገነዘቡ። ፎረሙ በሶማሌ ክልል የጠፋውን የአካባቢውን መልካም ገጽታ ይቀይራል የሚል እምነት እንዳላቸው የክልሉ ርዕሰ መስተዳድር ተናግረዋል። መደመር ለሀገራችን ከተሞች ብልጽግና በሚል መሪ ሀሳብ ዛሬ በጅግጅጋ ከተማ የተጀመረውን የኢትዮጵያ ከተሞች ፎረም በይፋ የከፈቱት የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ የምንገኝበት ጊዜ ያሉብንን ችግሮች በፍጥነትና በጥራት ከመስራት ውጪ አማራጭ የሌለበት ነው ብለዋል። የምንገኝበት ወቅት ስራዎቻችንን በፍጥነት በፍጥነት ብቻን ሳይሆን በጥራትና በውጤታማነት ከመፈጸም ውጪ ሌላ አማራጭ ከቶ የሌለበት ጊዜ ነው። እንደ አንድ እናት ልጆች አንድ ላይ ተቀናጅተን ለሀገራዊ ፍላጎቶቻችን ተፈጻሚነት እስከተሰለፍን ድረስ ምንም የሚሳነን ነገር እንደሌለ እርግጠኞች መሆን ይገባናል። ፕሬዚዳንቷ ያሉብንን ችግሮች ለመፍታት ጊዜ እንደሌለን በመገንዘብ ኢትዮጵያ አንድነታችንን አጠናክረን መስራት ይጠበቅብናል፣ ብለዋል። በንግግራቸው አሁን ያለብን የቤት ስራዎች በተለምዷዊ በሆነ መንገድ በመስራት የምንፈልገውን ውጤት ማምጣት እንደማንችልም ልብ ሊባል ይገባል። በመሆኑም ጊዜ እንደሌለን ችግሮቻችንን በቶሎ ለማራገፍ ጠንካራ ኢትዮጵያዊ አንድነት እንደሚያስፈልገን አውቀን ሁላችንም እጃችን ላይ ያለውን መልካም እድል ለመጠቀም እንነሳ። በዚህ ስንቃችንም መጪውን ጊዜ የበለጠ እናሳምረው። ክብርት ፕሬዚዳንት ሳህለወርቅ ዘውዴ ከረዥም ጊዜ በፊት እንደሚያውቋት በገለጿት ጅግጅጋ ከተማ ባዩት ሁለንተናዊ ለውጥ መደሰታቸውን ጠቁመው ፎረሙን በይፋ ከፍተዋል። የከተማ ልማትና ኮንስትራክሽን ሚኒስቴር ሚኒስትር አቶ ጃንጥራር አባይ በበኩላቸው ፎረሙ በሀገሪቱ በቁጥር እያደጉ የሚገኙ ከተሞች ልምድ የሚለዋወጡበት ከመሆን ባለፈ በሚኒስቴሩ የተቀመጠውን ራዕይ ለማሳካት ይረዳል ብለዋል። ለስምንተኛው ጊዜ መደመር የኢትዮጵያ ከተሞች ብዝቅና በሚል መሪ ቃል በጅግጅጋ ከተማ የሚከበረው የከተሞች ፎረም ከተሞቻችን በየጊዜው እየደረሰ ያሉበትን እና እያስመዘገቡ የመጡትም የልማት እና የመልካም አስተዳደር ውጤቶች ለህብረተሰባቸው የሚያስተዋወጡበት፣ ባጋጠሙን ችግሮች ዙሪያ በጋራ ተመካክረን የመፍት የምናመነጭበት በርካታ ከተሞችን በአንድ መድረክ ለማሰባሰብ ልምድና ተሞክሮ እንዲለዋወጡ የምናደርግበት እንዲሁም የደርፋችን ከተሞች የዲሞክራሲ ተምሳሌት የአብረ መመር ምሳሌ የውውር መገለጫ ስራዎችን ለመገንገል ትልቅ ድል የምናገኝበትና የህዝብ ንቅናቄ የሚፈጠርበት ታላቅ ሀገራዊ ሁነት ሆኖ በየሁለት ዓመቱ የሚከበር ሲሆን በአዲሱ የሪፎርም ስራችን የቀረጽነውን አዲስ ራዕይ ለማሳካት አንድ ትልቅ መሰንጠሪያ መድረክ ሆኖ ያገለግላል። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ ማህመድ በስነ ስርዓቱ ላይ እንዳሉት ስምንተኛው የከተሞች ፎረም በዓል ህዝቡ በክልሉ በነበረው አምባገነን ስርዓት ሲፈጸሙ የነበሩ የመልካም አስተዳደር በደልና ሌሎች ችግሮችን ታግሎ በለወጠበት ማግስት የመጣ ድርብድል ነው ብለውታል። በሀገራችን ኢትዮጵያ በተለይም በክልላችን ባለፉት አስር ዓመታት በነበረው እዩ ህዝባዊ አስተዳደር ምክንያት በዲሞክራሲ እጦት ስር በሰደደ ድህነት፣ በተደራጀ የሙስናና ብልሹ አሰራር፣ የመልካም አስተዳደር እጦትና አስከፊ የፍትህ መጓደል ስጎዳ የነበረው የክልላችን ህዝብ ሀገራችን ወንድምና እህቶች ጎን መቆም ባደረገው ትግል አጠማራቂ የፖለቲካ ማኅበራዊና ኢኮኖሚያዊ የለውጥ እውን ባደረገበት ማግስት የስምንተኛው ኢትዮጵያ ከተሞች ፎረም በክልላችን መዲና ጅጅጋ መከበር ህዝብ አቶ ሙስጠፌ በቅርብ ተፈጥሮ የነበረውን ጠባሳ በመሻር ህዝቡ የሚታወቅበትን ደግ እንግዳ ተቀባይና ሃይማኖተኛነቱን የሚያሳይበት እንደሚሆንም አረጋግጠዋል። የተፈጠሩ ጠባሳዎችን ለመሻር ጎረሙ እንዳጋጣሚ በመጠቀም የክልሉ ህዝብ የሚታወቅበትን ቅም ደግና እንግዳ ተቀባይ ሃይማኖተኛ የላቀ የፍቅርና የሰላም ወዳድ ባህል ለፎረሙ ታዳሚ፣ ለሀገራችንና ለዓለም ህዝቦች የምናሳይበት ፎረም እንደሚሆን ላረጋግጥላቸው ይወዳሉ። 169 የኢትዮጵያ ከተሞችና ከተጎራባች ሀገራት የጅቡቲ፣ የሶማሌላንድ ከተሞች ሀርጌሳና በርበራ በዚሁ ፎረም ተሳታፊ መሆናቸው ታውቋል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ።